አቃቤ ሕግ የ ሀምሳ አንድ የሽብር ተከሳሾችን ክስ አሻሽሎ አቀረበ። አቃቤ ሕግ በነ ዶክተር ወንደሰን አሰፋን የክስ መዝገብ በሽብር ወንጀል የተከሰሱትን ሀምሳ አንድ ተከሳሾች ክስ ዛሬ አሻሽሎ አቅርቧል። ተከሳሾቹ ከዚህ ቀደም ክሱ እንዲሻሻል ያቀረቡትን ጥያቄ አቃቤ ሕግ ባለመቀበል አቤቱታ አቅርቦበት የነበረ ቢሆንም ፍርድ ቤቱ ክሱ እንዲሻሻል የወሰጠውን ውሳኔ ተከትሎ ዛሬ ክሱን አሻሽሎ አቅርቧል። ችሎቱን የተከታተለው ኬኔዲ አባተ ነው። تكترون زكاه السنه التالته በእነ ዶክተር ወንዶሰን አሰፋ መዝገብ ሰኔ 1 ቀን 2015 ዓ.ም በአቃቢ ህግ የሽብር ክስ የተመሰረተባቸው ተከሳሾች ቀርቦባቸው የነበረው ክስ ተከሳሾቹ በዋና ወንጀል አድራጊነት ፈጽመዋል በተባለው የሽብር ወንጀል የ217 ሰዎች ህይወት ማለፉን ብዙዎች መጎዳታቸውንና ከፍተኛ ንብረትን መውደሙን የሚያመለክት ሲሆን፣ ህይወታቸው አልፏል የተባሉ ሰዎች በስም ተጠቅሰው ሌሎች ጉዳቶችም በዝርዝር ተገልጸው ክሱ እንዲሻሻል ተከሳሾቹ ለፍርድ ቤቱ ያቀረቡት አቤቱታ ተቀባይነት ለመገናኘት በማግኘቱ አቃቤ ህግ ዛሬ ማክሰኞ ህዳር ሶስት ቀን ክሱን አሻሽሎ አቅርቧል። ከተከሳሽ ጠበቆች አንዱ የሆኑት ጠበቃና የህግ አማካሪ ሄኖክ አክሊሉ ተሻሽሎ የቀረበው የክስ ጭብጥ ምን እንደሆነ ለአሜሪካ ድምጽ አስረድተዋል። ወደ 68 ገጽ ጠጋ አሻሽሎ አቅርቧል። ይሻሻል ሲባል የተባሉት ነጥቦች ምንድን ነው? በክሱ ላይ ጉዳት የደረሰባቸው ሰዎች የሞቱ የተባሉ፣ አካላቸውን ያጡ የተባሉ፣ ጉዳት ደረሰበት የተባለው ንብረት ይዘረዘር የሚል ነበረ። በዛ መሰረት አቃቢ ጋሻሽ ያቅርብ ያለው ብሏል። ከዚህ በፊት በነበረው ሁኔታ የሟቾች ስምና ጉዳት የደረሰባቸው ቢዘረዘር በተለይ ምስክር ከሆኑት ላይ ጉዳት ሊደርስባቸው ይችላል በሚል ላሻሽል አይገባኝም ብሎ ሲከራከር ነበረ እና እሱ ክርክር ሰበር ደረጃ ደርሷል። እኛ እንግዲህ ባለን መረጃ የተከራከር ነው ጠቅላይ ፍርድ ቤት ድረስ ነው። ነገር ግን አቃቤ ሕግ ሰበር ሄዶ ለህዳር አራት የሰበሩ ፍርድ ቤት ቀጠሮ ሰጥቶበት ነበር። ነገር ግን አቃቤ ሕግ ያንን እንግዲህ ምን እንዳደረጉት አናውቅም። ዛሬ ግን የተሻሻለውን ክስ ይዞ ቀርቧል ማለት ነው። ተሻሽሎ በቀረበው የክስ ፋይል ላይ ተቃውሞ እንደሌላቸው ተከሳሾቹ በጠበቆቻቸው አማካኝነት ለችሎቱ ገልጸዋል። ተከሳሾቹ በክሳቸው ላይ የእምነት ክህደት ቃላቸውን ለመስጠትም ዝግጁ መሆናቸውን የገለጹ ቢሆንም በቁጥጥር ስር ከሚገኙት ተከሳሾች መካከል አምስቱ በዛሬው ችሎት ላይ ባለመገኘታቸው ምክንያት ለህዳር አምስት ቀን ተለዋጭ ቀጠሮ ተሰጥቷል። አምስቱ ተከሳሾች ዛሬ ያልተገኙት በህመም ምክንያት መሆኑን የማረሚያ ቤት ተወካዮች ለፍርድ ቤቱ ገልጸዋል። በክስ መዝገቡ ላይ የተጠቀሱት ሃምሳ አንድ የሽብር ወንጀል ተከሳሾች መካከል አራት የመገናኛ ብዙሀን ባለሙያዎችን ጨምሮ ሀያ ሶስቱ በቁጥጥር ስር ውለው ጉዳያቸውን በመከታተል ላይ የነበሩ ሲሆኑ ከመካከላቸው አንዱ ለሕክምና እንደወጡ ማምለጣቸውን የማረሚያ ቤት ተወካዮች ከዚህ ቀደም ለፍርድ ቤት ማሳወቃቸውን መዘገባችን ይታወቃል። በቁጥጥር ስር ከሚገኙት መካከል ብዙዎቹ ለእስር ከተዳረጉ አንድ አመት ከስምንት ወር የሚሆን ጊዜ አስቆጥረዋል። ያልተያዙ ተከሳሾችን በተመለከተ በፍርድ ቤት ትዕዛዝ መሰረት ለማስመልከት በጋዜጣ ጥሪ ተደርጎላቸው እንዳልቀረቡ ተገልጿል። ይህ በሂደቱ ላይ ይኖረዋል ተብሎ ስለሚገመተው ተጽዕኖ ተጠይቀው አቶ ሄኖክ አክሊሉ ተከታዩም ብለዋል። እንግዲህ አሁን በክሱ ላይ በርካታ ተከሳሾች ነው ያሉት። ያልመጡ አሉ፣ ያልተያዙ አሉ፣ ውጭ ሀገር የሚገኙ አሉ፣ አሁንም ደግሞ በረሃ ላይ ደግሞ ያሉ አሉ። ጋዜጠኞች የሆኑ እንደነ ሙልጌታ አንበርብር የመሳሰሉት ሀገር ውጭ ናቸው ያሉት፣ እንደነ ምሬ ወዳጆ የመሳሰሉት ደግሞ አሁን ሀገር ውስጥም ያሉ እንግዲህ የጋዜጣ ጥሪውን አድርገው አይተው ይመጣሉ የሚል ነው እንግዲህ የሕጉ ግምት የነበረው። እሱ አልሆነም። ፍርድ ቤቱ የሕጉን ስርዓት በጋዜጣ እንዲጠራ ከተደረገ በኋላ ምን ቀጣይ እናርግ የሚለውን ችሎቱ ከአቃቤ ሕግ ጋር የሚለውን ሰምቶ የሚወስነው ነው የሚሆነው ነገር ግን የቀረቡትን ተከሳሾች በተመለከተ ግን ምንም ጉዳያቸውን የሚያስተጓጉልና የሚያጓትት አይሆንም ማለት ነው። አራት የመገናኛ ብዙኃን ባለሙያዎችን ጨምሮ በእነ ዶክተር ወንዶሰን አሰፋ መዝገብ ስር የሚገኙ 51 ተከሳሾች በአማራ ክልል ከሚንቀሳቀሰውና መንግስት ጽንፈኛ ኃይል ብሎ ከሚጠራው የፋኖ ታጣቂ ቡድን ጋራ በመሆን የአማራ ክልልን ከፍተኛ የመንግስት ባለስልጣናት በመግደል የክልሉን ቀጥሎም የፌዴራሉን መንግስት ስልጣን በኃይል ለመቆጣጠር በማሰብ ከ2014 ዓ.ም ጀምሮ የሽብር ድርጊት ግጭት ፈጽመዋል በሚል ነው ክስ የቀረበባቸው። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ